መልካም ጉዞ ትክክለኛ ውሳኔ እንዲሆን እመኛለሁ። የኢኮኖሚ እድገቷ ሳያቆለቁል እስካሁን ካለችበት ተሻሽላ ማየት እንሻለን። ብሪታንያ ከአውሮጳ ህብረት የመልቀቂያ ማመልከቻ በይፋ ካስገባች በኋላ አንድ ጀርመናዊ የሰጡት አስተያየት ነው። ላለፉት አርባ ዓመታት የአውሮጳ ህብረት አባል ሆና የዘለቀችው ብሪታንያ ከህብረቱ የምትፋታበትን ደብዳቤ ትናንት በይፋ ስታቀርብ ቀኑ በታሪካዊነት ሊመዘገብ በቅቷል። በቀጣይ 27ቱ የህብረቱ አባል ሀገራት ከብሪታንያ ጋር የሚለያዩበትን መንገድ ለመቀየስ የሁለት ዓመት ጊዜ አላቸው። የብሪታንያው ከፍተኛ ልዑክ ቲም ቦሮ ትናንትና በህብረቱ ዋና መቀመጫ ብረስልስ ላይ በይፋ ደብዳቤውን ካስረከቡ በኋላ ዋና ጥያቄ ሆኖ የታየው ብሪታንያ ለዚህ ፍቺ ለብረስልስ መክፈል የሚኖርባት ገንዘብ ስንት ይሆን የሚለው ነው። ብሪታንያ በየሳምንቱ ለህብረቱ መቀመጫ ለብራስልስ 350 ሚሊዮን የብሪታንያ ፓውንድ ትከፍላለች የሚለው ሀገሪቱን ከህብረቱ አባልነት ለማስወጣት የተካሄደ መቀስቀሻ ነጥብ ነበር። የጀርመኗ መራይተ መንግስት አንጌላ ሜርክል ብሪታንያ በይፋ ከህብረቱ መልቀቃዋን ብታቀርብም በአጋርነት እንድትዘልቅ ምኞታቸውን ተናግረዋል። ብሪታንያና የአውሮጳ ህብረት ቅርብ አጋር ሆነው ግንኙነታቸውን እንዲቀጥሉ እመኛለሁ። ከብሪታንያ ጋር ያለን አጋር እሴቶቻችን መጨረሻ አይሆኑም። ብሪታንያ ለእኔ የአውሮፓ አካል ነበረች፣ አሁንም አካል ሆና ትቀጥላለች። እንዲያም ሆኖ ግን ከቀረበው የህብረቱ መልቀቂያ ብሬግዚት ማመልከቻ በኋላ ግን ወደ ኋላ መመለስ እንደማይቻልም ሳይገልጹ አላለፉም። የአውሮፓ ህብረት መሪዎች ከብሪታንያ የተላከላቸውን የመልቀቂያ ደብዳቤ በሚያነቡበት ወቅት የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ በለንደን ፓርላማ ንግግር እያደረጉ ነበር። ዛሬ የራሳችንን ውሳኔ ዳግም በማሳለፍ የራሳችንን ህግ እናጸድቃለን። እኛ ዋነኛ በምንላቸው ነገሮች ላይ ቁጥጥር ዳግም ራሳችን እናደርጋለን። አንዲት ጠንካራና ፍትሐዊ ብሪታንያን በመመስረት ልጆቻችንና የልጅ ልጆቻችን በኩራት ሀገራችን ሲሉ የሚጠሯት ሀገር እንገነባለን። ብሪታንያ ከአውሮጳ ህብረት አባልነቷ ለመውጣት የጀመረችው ሂደት ጥሩ አጋርነትና ጓደኝነትን የተላበሰ ምንም አይነት አታከራ ያልታየበት ነው። የአውሮጳ ህብረት መሪዎች ምክር ቤት ፕሬዝዳንት ዶናልድ ቱስክ ከብሪታንያ ለደረሳቸው ደብዳቤም ምላሻቸውን ሲሰጡ እንዲህ ብለዋል። ከአሁኑ ትናፍቁን አላችሁ፣ እናመሰግናለን። ደህና ሁኑ። እንዲያም ሆኖ ሂደቱ እንዲህ በቶሎ የሚጠናቀቅ አይሆንም። ህብረቱ ምናልባትም ብሪታንያን 60 ቢሊዮን ዩሮ ሊያስከፍላት ይችላል። እስከ ጎርጎሮሳዊው 2019 ዓ ም መጀመሪያ ድረስ በሚዘልቀው የመለያያ ጊዜ ህብረቱና ብሪታንያ በሚያካሂዱት ድርድር ወደ 21 ሺህ የአውሮፓ ህብረት ደንቦችና ህግጋት በድርድሩ ጠረጴዛ ላይ ይቀርባሉ። በዚያም ላይ ፈረንሳይም ሆነች ሌሎች የህብረቱ አባል ሀገራት ከብሪታንያ ጋር ስለ የትኛውም የሁለትዮሽ ግንኙነት ከመደራደራቸው አስቀድሞ ለንደን ከህብረቱ ለመለየት የጀመረችውን ድርድር እንድታጠናቀቅ እያሳሰቡ ነው። ከህብረቱ ጋር ያሰበችው የንግድ ስምምነት ካልተጠናቀቀላት በጸጥታ ጉዳይ ለመተባበር ፈቃደኛ አይደለም ችም የሚለው ግን የብሬግዚት ዋነኛ ተደራዳሪ ዴቪድ ዳቪስ አስተባብለዋል።